በኢትዮጵያ የኮሮና ቫይረስ ያለበት የመጀመሪያ ሰው ከተገኘ በኋላ ወረርሽኙን ለመቆጣጠር የጤና ጥበቃ ሚኒስቴር የተለያዩ ጥረቶች እያደረገ ይገኛል። ከእነዚህ ጥረቶች አንዱ በጤና ሙያ ተመርቀው ወደ ስራ ያልተሰማሩ ባለሙያዎችን በፈቃደኝነት ተመዝግበው አገልግሎት እንዲሰጡ በማድረግ የጤና ባለሙያ እጥረትን መቅረፍ ነው። ባልደረባችን ስመኝ ሸቆየ በቅርቡ የሕክምና ትምህርታቸውን አጠናቀው መንግስት ባስተላለፈው ጥሪ መሰረት በፈቃደኝነት ተመዝግበው የመጀመሪያ ስራቸውን በኮሮና ቫይረስ መከላከል ላይ የጀመሩ ወጣት ባለሙያዎችን አነጋግራለች። ዶክተር ብሩክታይት ጌታቸው ያለፉትን ሰባት ዓመታት በቅዱስ ጳውሎስ ዩኒቨርሲቲ የህክምና ትምህርቷን ስትከታተል አንድም ቀን የመጀመሪያ ስራዋ ዓለምን ያስጨነቀ ወረርሽኝን መከላከል ይሆናል ብላ አስብ አታውቅም። ከባድና ከፍተኛ ጥረት ይጠይቅ ነበር የምትለውን የህክምና ትምህርቷን አጠናቃ ነሐሴ 2011 ላይ ስትመረቅ ግን እንዳሰበችው የጤና ጥበቃ ሚኒስትር በመንግስት የህክምና ተቋማት እንድታገለግል አልመደባትም። ሚኒስቴር መስሪያ ቤቱ ከ2011 ጀምሮ ሐኪሞችን መመደብ በማቆሙ ዶክተር ብሩክታይት በግሏ ስራ ፈልጋ ማግኘት ነበረባት። ስራ መፈለግ የተጀመረው በእኛ ዓመት ነው። ከዚህ በፊት የነበረው ምደባ ነበረ። በእርግጥ ትንሽ ግራ ገብቶ ነበር። ስራ እንዴት እንደሚፈለግ ምናምኑ ደግሞ በእኛን ጊዜ ሲዮሲ ስለተጀመረ ወዲያውኑ አልነበረም ስራ ይፈለግ ነው። ሲዮሲ ውዴት ከወጣልን በኋላ ነበር እና ያው የተረዳ ነው። አዲስ አበባ በእርግጥ ብዙም ጀነራል ፕራክቲሽን እንትን አይደለም አስፈላጊ አይደለም። ያው በየሆስፒታሉም ሬዚደንቶችም ስላሉ ብዙም እንደእንትኑ አይደለም እና አሁን በብዛት ስራ እንደኛ ጀነራል ፕራክቲሽነር የሚፈልጉት በየክፍለ ሀገሩ ነው። ግን ደግሞ አሁን ክፍለ ሀገሩም ያው ምርጫ ሲበዛ ግራ ይገባል እንደሚባለው አሁን ከቤት መራቁ ምናምንም ስላለ ያው ትንሽ ግራ ይጋባ ነበረ። ሀያ አምስት ዓመቷ እንደሆነ የነገረችን ዶክተር ብሩክታይት ከሰባት ወር ስራ ፍለጋ በኋላ የመጀመሪያ የህክምና ስራዋን የጀመረችው ለውጭ አገር ተመላሾች ወደ ህብረተሰቡ ሳይቀላቀሉ እንዲቆዩ በተዘጋጀ የለይቶ ማቆያ ጣቢያ ነው። ላለፉት ሁለት ወራትም ለኮሮና ቫይረስ ተጋላጭ ናቸው ተብለው ተጠርጥረው ወደ ጣቢያው ለሚመጡ ግለሰቦች ክትትል ስታደርግ ቆይታለች። የመጀመሪያ የሕክምና ስራዋን ዓለምን ባሸበረው የኮሮና ቫይረስ ክትትል መጀመር ስሜቱ ምን ይመስላል ስንል ዶክተር ብሩክታይትን ጠይቀናታል። ያው መጀመሪያ ያው ፈርተን ነበር የጀመር ነው። ምን እንደሚጠብቀንም አላወቅንም ነበረ። አሁን ግን ትንሽ ስራውን ከተቀላቀልን በኋላ ያው ተረጋግተናል። ስሜቱ ማለት ያው ሰዎችም የተረጋጉ ናቸው ያው አንዳንዶቹ በእርግጥ ላይሰሙን ይችላሉ፣ ተቀመጡም ሲባሉ ግን በተቻለን አቅም ለመቆጣጠር እየሞከርን ነው እና ያው እራሳችንንም በተጠንቅቀን ያው ፒፒ እየተሰጠን ነው። ስለዚህ ተጠንቅቀን እየተጠቀም ነው ነው እሱንም እና ያው ለመርዳት እየሞከርን ነው። በእርግጥ ግን እስካሁን አስፈሪ ነገር አልገጠመንም፣ እግዚአብሔር ይመስገን። የጤና ጥበቃ ሚኒስትር የኮሮና በሽታን ለመከላከል የስራ ልምድ የሌላቸውን ጨምሮ በፈቃደኝነት ማገልገል የሚፈልጉ የህክምና ባለሙያዎችን እንደሚመዘግብ ጥሪ ሲያቀርብ ከመጀመሪያ ዙር ተመዝጋቢዎች አንዷ የነበረችው ዶክተር ብሩክታይት ስለ ስራዋ አስረድታናለች። አለች እኛ ስራ አሁን ጠዋትም ከሰዓትም ያው እንትናቸው ቼክ ይደረጋል፣ ቴምፐቸራቸው ቼክ ይደረጋል። እየተዞረ ያው የተለመደው ሳልም፣ ማስነጠስም፣ ትኩሳትም፣ የቶንስልም ወይ ራስ ምታትም ካላቸው እንጠይቃለን ካላቸው ወደ ሌላ ቦታ ነው የምንቀይራቸው። ብቻቸውን አይዞሌት ይደረጋሉ። ከሌላቸው ግን ለአስራ አራት ቀን ክትትል እናደርግላቸው እና በአስራ አራተኛው ቀን ላይ ሊወጡ አካባቢ ሲሉ ብቻ ይመረመሩና ነጻ ከሆኑ ወደየቤታቸው እንልካቸዋለን ቀናቸው ሲደርስ። ልክ እንደ ዶክተር ብሩክታይት በኮሮና ቫይረስ ህክምና ላይ በፈቃደኝነት እየሰራ የሚገኘው ሌላው የሀያ አምስት አመት ወጣት ዶክተር አቤኔዘር ኢሮ ነው። በአዋሳ ተወልዶ ያደገው ዶክተር አቤኔዘርም ከቅዱስ ጳውሎስ ሆስፒታል በህክምና የተመረቀው ከሰባት ወር በፊት ነበር። ከአምስት ወር ስራ ፍለጋ በኋላ እንደ እድል ሆኖ ጳውሎስ ሆስፒታል ካስመረቃቸው ተማሪዎች ውስጥ የተወሰኑትን ለመቅጠር ሲወስን፣ ዶክተር አቤኔዘር ተወዳድሮ በህፃናት ህክምና ክፍል ስራ ጀምሮ ነበር። ነገር ግን በአዲሱ ስራው ብዙም ሳይቆይ የኮሮና ቫይረስ ሀገር ውስጥ በመግባቱ በሆስፒታሉ የቫይረሱ ተጠርጣሪዎች ተለይተው ወደሚቀመጡበት ክፍል በፈቃደኝነት ተዛወረ። ከኮቪድ ናይንቲን አፍራዊ ወረርሽኝ ነው አለም ላይ የሚያለው ኢምፓክት በብዙ ሚሊዮን የሚሰማ ነው። ና እንደማንኛውም መጀመሪያ ሰው እንደሆንኩ መቀም እንደማንኛውም ሰው አካባቢ ካቢ ፍርሃቴም ቦና ጫናም ይኖራል ግን ያው ፕሮት ነግድ ስኩል ለነዚህ ነገሮች ነበር ስንዘጋጀ ነበር። አሁን በኢንተርናሽን ከሬዳችለም ስንማሪት የሚዘጋጀ ነበረው ለዚህ ነበረ ሜዲካል ስኩል ም የስራ የትንሽ ጊዜ ስራ ኤክስፔሪንስም ለዚህ ነገሮች አዘጋጅቶ ነው። በዚህ አስከፊ ወረርሽኝ ወቅት በግንባር ቀደምነት ህዝቡን የሚያገለግሉ የጤና ባለሙያዎች በአለም ዙሪያ ትልቅ ክብር እየተሰጣቸው ቢሆንም ኢትዮጵያ ውስጥ ያሉ ባለሙያዎች ግን በተወሰነ መልኩ የመገለል ችግር ደርሶብናል ይላል ዶክተር አቤኔዘር የመጀመሪያ ፖዘቲቭ ኬዞችን ኢንካውንተር ያደረኩ ጊዜ እንደ ማንኛውም ፈርስት ሪስፖንደር ቲንክ ካራሽን የሚጠብቁኝን መሳሪያ ቻሉ ነበረ ኬር የሰጠሁት ግን ፖዚቲቭ ኬዞቻችን ከተገኙ በኋላ በማቃቸው ሙያው ላይም ስራው ላይም ባሉ ስራ ላይም በሌሉ ጓደኞች ላይ ትንሽ የባህሪ ለውጥ ስግማን አይቼ ነበረ ግን ከዛ በኋላ ወንደ ቤስ ጎዝ ባ ስቲግማ ፐርሰናሊ እኔ ላይ ቀንሶ ነበረ። ግን በሌላ በሌሎች ጓደኞቼ ላይ ከታክሲ ላይ ከማስወረድ ቤት እስከማስለቀቅ ብዙ ስቲግማዎች ደርሶ ነበረ። እኔ ፐርሰናሊ የማውቃቸውን ወጣቶቹ ዶክተሮች ከአመታት ትምህርት በኋላ በመጀመሪያ ስራቸው የህክምና ግዴታቸውን እየተወጡ በመሆናቸውና በዚህ ወረርሽኝ ወቅት ሀገራቸውን በማገልገላቸው ደስተኞች ናቸው። ወረርሽኙ ሲያበቃና ህብረተሰቡ ወደ ቀድሞ ኑሮው ሲመለስም ሁለቱም ወደ ትምህርት ቤት ተመልሰው ስፔሻላይዝ የማድረግ እቅድ አለን ይላሉ። ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየነኝ ከፌርፋክስ ቨርጂኒያ።